ራሳችንንና የምንወዳቸውን ለመጠበቅ የሁላችንም ትብብር ከምንጊዜውም በተለየ ዛሬ ይፈለጋል። ያስታውሱ፣ ማንም ሰው ለኮሮና ቫይረስ በሽታ ሊጋለጥ ይችላል። ይህ በሽታ ከሰው ወደ ሰው በንክኪ ስለሚተላለፍ ሰላምታ በሚለዋወጡበት ጊዜ አይጨባበጡ፣ አይሳሳሙ፣ አይተቃቀፉ። አስገዳጅ ሁኔታዎች ካልተፈጠሩ በስተቀር ከቤቱ አይውጡ። ከቤቱ ከወጡ አፍና አፍንጫውን በማስክ በነጠላ ወይም በሻርፕ ይሸፍኑ። በየትኛውም ስፍራ ከማንኛውም ሰው በሁለት እርምጃ ይራቁ፣ ርቀቶን ይጠብቁ። አዎ፣ ይህን የሚያደርጉት ራስዎንና የሚወዷቸውን ከኮሮና ቫይረስ በሽታ ለመጠበቅ ነው። እነዚህን ጥንቃቄዎች በማድረግ ብዙ ለውጥ ማምጣት ይችላሉ። ርቀታችንን በመጠበቅ ራሳችንንና የምንወዳቸውን ጤና እንጠብቅ። ጤና ሚኒስቴርና የኢትዮጵያ የሕብረተሰብ ጤና ኢንስቲትዩት